ትኩረት በአፍሪካ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጥቅምት 24 2013 ዓ ም ሌሊት ትግራይ በሚገኘው የሰሜን እዝ ጦር ላይ ጥቃት መፈጸሙን ከተናገሩ በኋላ የተጀመረው የፌዴራል መንግስትና የትግራይ ክልል ውጊያ እንደቀጠለ ነው። ከሁለቱም ወገን ቁጥራቸው በውል ያልተነገረ ሰዎችን ህይወት ባጠፋው በዚህ ጦርነት ሰበብ በሺዎች የሚቆጠሩ ሰላማዊ ሰዎችም ወደ ጎረቤት ሱዳን መሰደዳቸውንና በየአካባቢያቸውም መፈናቀላቸውን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በምህፃሩ ዩኤንኤችሲአር አስታውቋል። ከመካከላቸው አንዷ ከጦርነቱ ሸሽተው ሱዳንና ኢትዮጵያ ድንበር ላይ ባለ አንድ መጠለያ ውስጥ የሚገኙ እኚህ እናት ናቸው። ተፈናቃዩዋ ለሮይተርስ ዜና ወኪል እንደተናገሩት አቅመ ደካማ ዘመዶቻቸውን ጥለው ነው ወደ ሱዳን የተሰደዱት። እናቴን ቤተክርስቲያን ነው የተውኳት። በዕድሜ የገፋች ናት። ወንድሜ አይነስውር ነው። እሱንም እዚያው ጥለነው ነው የመጣ ነው። ምግብም ውሃም የለም። ሁሉም መሸሽ ያዘ። መንገድ ላይ የተገደሉ ሰዎችን አይተናል። ምን ማድረግ ነበረብን? የሸሸነው ነፍሳችንን ለማዳን ነው። ዩኤንኤችሲአር ከሶስት ቀናት በፊት ሱዳን የገቡት ሴቶችና ህጻናት የሚገኙባቸው ስደተኞች ቁጥር 7ሺህ እንደሆነ ገልጾ ነበረ። እንደ ትናንቱ መግለጫው ደግሞ ይህ አሃዝ በእጥፍ ጨምሯል። የኮሚሽኑ የውጭ ጉዳዮች ከፍተኛ መኮንንና የድርጅቱ የኢትዮጵያ ተልዕኮ አስተባባሪ ጁልየት ስቲቨንሰን ለዶቼ ቨለ በሰጡት ቃለ ምልልስ እንደተናገሩት እስከ ትናንት ድረስ ከ14,000 በላይ ሰዎች ከኢትዮጵያ ድንበር አቋርጠው ሱዳን ገብተዋል። ትግራይ ክልል ውስጥም በርካቶች ተፈናቅለዋል። ሲቹዌሽን ኢዝ ኤክስትሪምሊ ቻለንጂንግ ሁኔታው እጅግ ፈታኝ ነው። በትግራይ ክልል አሳዛኝ ክስተቶችን አይተናል። ከጎርጎሮሳዊው ህዳር አራት ወዲህ ግጭቱ እየተባባሰ ቀጥሏል። አሁን 14500 ስደተኞች ወደ ጎረቤት ሱዳን መሰደዳቸውን አይተናል። በትግራይ ክልል ውስጥ ቁጥራቸው በውል ያልታወቀ ተፈናቃዮች ይገኛሉ። ስቲቨንሰን በሀገር ውስጥ የተፈናቀሉትን ቁጥር ለማወቅ አልቻልንም ይላሉ። ለዚህም እንደምክንያት የሚያቀርቡት ግንኙነት መቋረጡን ነው፣ መንገዶች መዘጋታቸውን፣ በአካባቢው የስልክ ግንኙነትና ኢንተርኔት እንደሌለ፣ መብራትም እንደሚቆራረጥ፣ የነዳጅ እጥረትም እንዳለ የተናገሩት ስቲቭንሰን በእነዚህ ምክንያቶች ዩኤንኤችሲአር ምን ያህል የሀገር ውስጥ ተፈናቃዮች እንዳሉ፣ ምን ያህሉ ደግሞ ከአካባቢያቸው ለመሸሽ መፈናፈኛ እንዳጡ ለመረዳት መቸገሩንም አስረድተዋል። ከዚህ ሌላ ከኤርትራ ተሰደው ትግራይ የተጠለሉ ስደተኞች ይዞታም አሳሳቢ ነው። እንደ ዩኤንኤችሲ ምንም እንኳን መጠለያዎቹ በግጭት ቀጠናዎች ውስጥ ባይገኙም ድርጅቱ እንደሚለው እየተባባሰ በሄደው የጸጥታ ችግር ሰበብ የስደተኞቹና የሰራተኞቹ ደህንነት ያሳስበዋል። ዩኤንኤችሲአር የሚረዳቸው ከዘጠና ስድስት ሺህ ይበልጣሉ የተባሉ ኤርትራውያን ስደተኞች ኢትዮጵያ ውስጥ በሚገኙ አራት የስደተኞች መጠለያዎች ውስጥ ይገኛሉ። ከመካከላቸው የተወሰኑት በጦርነቱ ምክንያት ለአደጋ ሊጋለጡ ይችላሉ የሚል ስጋት አለ። ለዚህም ድርጅቱ መፍትሄ ያለውን ተግባራዊ በማድረግ ላይ ነው። እንዳለመታደል ሆኖ ግጭቱ በትግራይ ከሚገኙት የስደተኞቹ መጠለያዎች ወደ አንዱ የተጠጋ ነው። 6500 ስደተኞችን ወደ አስጠጋው መጠለያ እናም ትግራይ ከሌላ ሽተው የሄዱ ሰዎች እንደገና እዛው ትግራይ ውስጥ ለመፈናቀል እየተገደዱ ነው። አሁን የነበሩበትን መጠለያ እየለቀቁ ነው። እነሱን 50 ኪሎ ሜትር ርቀት ላይ ወደሚገኘው ሁለ ኛው መጠለያ ለማስፈር ዝግጅት እያደረግን ነው። ጁልየት ስቲቨንሰን በጸጥታ ችግር ምክንያት ዩኤንኤችሲአርን ጨምሮ ሌሎች ድርጅቶች በመጠለያው መቆየት አለመቻላቸውን ገልጸዋል። በዩኤንኤችሲአር መግለጫ መሰረት ሱዳን የገቡት ስደተኞች በሱዳንና ኢትዮጵያ ድንበር አቅራቢያ በሚገኙት ኬላዎች አጠገብ ባሉ ጊዜያዊ መጠለያዎች ውስጥ ነው ያሉት። በየ24 ሰዓቱ በሺዎች የሚቆጠሩ ስደተኞች ሱዳን መግባታቸው መቀጠሉ እና ጦርነቱም አለመቆሙ የተሰዳጁ ቁጥር እንዲጨምር ማድረጉ እንደማይቀር ነው ዩኤንኤችሲአር የሚገምተው። በአሳዛኝ ሁኔታ በሚቀጥሉት ቀናት ተጨማሪ ስደተኞች ድንበር አቋርጠው ሱዳን ይመጣሉ ብለን እየጠበቅን ነው። በዚህ አጭር ጊዜ ውስጥ 14500 ሰዎች ድንበር ተሻግረው መሰደዳቸው እጅግ በጣም አሳሳቢ ነው። እንደ ዩኤንኤችሲአር የዓለማችን ስደተኞች ቁጥር እንዲጨምር አንፈልግም። እንዳለመታደል ሆኖ ግን እውነታው ይሄ ነው። ግጭት ሲከሰት ሰ አገልግሎት ምግብ፣ ውሃ ማግኘት ሳይችሉ ሲቀሩ ለደህንነታቸው ለቤተሰባቸው ሲሉ ለመሸሽ ይገደዳሉ። ወደ ሱዳን በሚጎርፈው ስደተኛ ምክንያት ተጨማሪ እርዳታዎች እንደሚያስፈልጉት ዩኤንኤችሲአር በተለያዩ ጊዜያት በሰጣቸው ማብራሪያዎች አስገንዝቧል። የድርጅቱ የውጭ ግንኙነቶች ከፍተኛ መኮንን ስቲቨንሰን ከዚህ ሌላ ድርጅታቸው ጦርነት በሚካሄድባቸው ስፍራዎች እርዳታ ማቀበል በድንበር አካባቢም መግባት አለመቻሉ ችግሩን ማባባሱ እንደማይቀር አሳስበዋል። ከሰብአዊነት አንጻር በአካባቢው አስፈላጊ እርዳታዎችን ለማቅረብ ባለመቻላችን በዚያ ያለው የእርዳታ ክምችት እየቀነሰ ይሄዳል። በዚህ ግጭት አጣብቂኝ ውስጥ የሚገኙ ሰላማዊ ሰዎችን የእርዳታ ፍላጎትም ማሟላት አንችልም። አሁንም እርዳታዎችን በምድርም ሆነ በአየር ማቀበል አይቻለም። UNHCR ለስደተኞችና ለሀገር ውስጥ ተፈናቃዮች ደህንነት ሲባል እርዳታ መስጠት እንዲቀጥል እንዲፈቀድለትም ለኢትዮጵያ ባለስልጣናት ጥሪ አቅርቧል። በኢትዮጵያ የድርጅቱ ተጠሪ አኔን ኮተር ድርጅታቸው እርዳታ የሚያስፈልጋቸው ሰዎች ጋር መድረስ እንዲችል እየተነጋገረ መሆኑን ገልጸው፣ ይህ ግን ቀላል እንዳይደለ ነው ያስረዱት። የተባበሩት መንግስታት ድርጅት በአጠቃላይ እርዳታ የሚያስፈልጋቸው ሰዎች ጋር መድረስ እንዲቻል እየተደራደረ ነው። ሰብአዊ ኮሪደር እንዲከፈትልን ጠይቀናል። ውስብስቡ ነገር ከፌዴራል መንግስቱ ጋር ብቻ ሳይሆን ከክልሉ ባለስልጣናትም ጋር ነው መደራደር ያለብን። ይህ ደግሞ ቀላል አይደለም። ይህ እንዲስተካከል በአጠቃላይ የተባበሩት መንግስታት ድርጅት ግፊቱን መቀጠሉን የተናገሩት ስቲቨንሰን የጸጥታው ችግር ግን በስደተኞች መጠለያ ጠባብ መግቢያ ያገኙትን የድርጅታቸውን ባልደረቦች እንደ ልብ ሊያንቀሳቅሳቸው አለመቻሉን ነው የገለጹት። በተጨባጭ በአካባቢው የሚገኝ ሕዝብ ጋር ለመድረስ እጅግ በጣም አስቸጋሪ እየሆነ ነው። በዚህ ምክንያትም ሁሉንም አማራጮች እየፈለግን ነው። በተለይ በመጠለያዎች ለሚኖሩ ኤርትራውያን ስደተኞች የትኞቹን አማራጮች ተግባራዊ ማድረግ እንደሚገባን እና ከተቻለም ወደ ሌላ ቦታ ማዛወር የሚቻልበትን መንገድ እየተመለከትን ነው። ከዚሁ ጎን ለጎን ዩኤንኤችሲአር ሌሎች ጎረቤት ሀገራት ድንበራቸውን ለስደተኞች ክፍት እንዲያደርጉም ተማጽኗል። ጁልየት ስቲቨንሰን እንደሚሉት ድርጅቱ ስደቱ እንዲቀንስ ቢመኝም ተጨባጩ ሁኔታ ግን ያን የሚያሳይ ሆኖ አልተገኘም። ወደ ሌሎች ሀገራት የሚደረገው ስደት ይቀንሳል ብለን ተስፋ እናደርጋለን። ሆኖም አሁንም በርካታ ሰዎች ወደ ሱዳን እየተሰደዱ ነው። ከበጎው ጎን ጋር ለመቆየት እንሞክራለን። እንደሚመስለኝ ግን እጅግ አስቸጋሪ ሁኔታዎችን እየተመለከትን ነው። የተባበሩት መንግስታት ድርጅት በኢትዮጵያ መንግስት ኃይሎችና በትግራይ ክልል መካከል የሚካሄደው ግጭት ከቁጥጥር ውጪ ሊሆን እንደሚችል አስጠንቅቋል። እስካሁንም የጦር ወንጀሎች ሳይፈጸሙ እንዳልቀሩ ስጋት እንዳለውም አስታውቋል። በሮይተርስ ዘገባ መሰረት ጦርነቱ ከተጀመረ አንስቶ እስከ ትናንት ድረስ ሱዳን ከገቡት ከ14500 በላይ ስደተኞች ግማሹ ህጻናት ናቸው። እንደ ዜና ወኪሉ አልፋሽካ በተባለችው ከተማ የገቡ ህጻናት እና ሴቶች የሚያመዝኑባቸው በሺዎች የሚቆጠሩ የኢትዮጵያ ስደተኞች በቂ ምግብና ውሃ እያገኙ አይደለም። ሱዳን ድንበር ላይ የምትገኘው አልፋሽካ ብቻ ከሰባት ሺህ በላይ ስደተኞችን እያስተናገደች ነው። የአይን ምስክሮች የፌዴራል መንግስት ኃይሎችና የትግራይ ክልል ሰራዊት ግጭት በመባባሱ በሚቀጥሉት ቀናት ውስጥ በርካታ ኢትዮጵያውያን ወደ ሱዳን ይሸሻሉ ብለው ይጠብቃሉ። አድማጮች የዛሬው ትኩረት በአፍሪቃ የእስካሁኑ ነበረ። ሂሩት መለሰ ነኝ። ደህና ቆዩን።